የመናኝ ጉዞ ምዕራፍ ዘጠኝ ከመጀመሪያው ክፍል የቀጠለ ሁለተኛው ክፍል። ክርስቲያን ስለ እንጀራ ብለን ክርስቶስን ልንከተለው ካልተገባን በዮሐንስ ወንጌል ምዕራፍ ስድስት ሀያ ስድስት እንደ ተጻፈ ክርስቶስንና የክርስቲያን ሃይማኖታችንን እርካብ በማድረግ ዓለምን ለማግኘትና ለመደሰት ብንሞክር ይልቁንም እንዴት እጅግ እርኩስ ነገር ነው። ይህንን ከአረማውያን እና ከግብዞች ከክፉም መናፍስትና ከአስመተኞች በቀር ማንም አያድርገውም። አንደኛው ስለ አረማውያን አሙሪና ሴኬም የያዕቆብን ልጃገረድና ከብት በተመኙ ጊዜ ሳይገረዙ ምንም ነገር ለማግኘት እንደማይችሉ በተመለከቱ ጊዜ አብረዋቸው ለነበሩ ሰዎች እንዲህ አሉ። እኛ ወንዶች የሆንን ሁሉ እነሱ እንደ ተገረዙ ብንገረዝ ከሀብታቸውና ከገንዘባቸው ያላቸውን ሀብት ሁሉ ለእኛ ይሆናል። እነሱ የፈለጉት ልጃገረዶቻቸውንና ከብታቸውን ብቻ ነበር። አምልኳቸውን ግን ነገራቸው እንዲያቃናላቸው እርካብ ብቻ አደረጉት። እናንተም ሙሉውን ታሪክ ዘፍጥረት 34 አንብቡት። ሁለተኛው ግብዞች ፈሪሳውያን ደግሞ እንደዚህ ያለ አምልኮ ነበራቸው። ምክንያታቸው ረጅም ጸሎት ሲሆን፣ ጉዳያቸው ከባልቴቶች ቤት መብላት ነበር። ስለዚህ ፍርዳቸው በእግዚአብሔር ዘንድ በጣም የከፋ ሆነ። ሉቃስ 20 36 እስከ 37። ሶስተኛው ያ ሰይጣን የነበረ ይሁዳ የሚባል ደግሞ እንዲህ ያለ አምልኮ ነበረው። እርሱ ስለ ከረጢቱና በእርሱም ያለውን እንዲያገኝ አምልኮኛ ነበር። ነገር ግን ጠፋ፣ ተጣለም፣ ስሙም የጥፋት ልጅ ተባለ። አራተኛ ስሞን አስመተኛውም እንዲህ ያለ አምልኮ ነበረው። እርሱ ገንዘብ እንዲያገኝበት መንፈስ ቅዱስን ለመቀበል ወደደ። ስለዚህ ከጴጥሮስ አፍ የተገባውን ፍርድ ተቀበለ። የሐዋርያ ሥራ ምዕራፍ ስምንት አስራ ስምንት እስከ ሀያ ሶስት አምስተኛ በመጨረሻውም እኔ ሌላ ለምን አልችልም? ዓለምን ለማግኘት አምልኮን የፈለገ መልሶ ስለ ዓለም አምላክ አምልኮን ይተዋል። ይሁዳ ዓለምን ለማግኘት አምልኮኛ እንደሆነ እንዲሁ ደግሞ ስለ ዓለም ብሎ ሃይማኖቱንና ጌታውን ሸጠ። እናንተ ለተባለው ጥያቄ በአዎንታ መመለሳችሁን ተረድቻለሁ። እንደዚህ ያለ መልስ ግን የአራሚ፣ የግብዝ የሰይጣንም ነው። ስለዚህ ዋጋችሁ እንደ ስራችሁ ይሆናል። የዚያን ጊዜ እነዚህ አራቱ ሰዎች በድንጋጤ ፊት እርስ በርሳቸው ተያዩ። ከእነሱም አንድም እንኳ ለክርስቲያን ልመልስለት አልቻለም። ባለ ተስፋም የክርስቲያንን መልካም መልስ በደገፈው ጊዜ ታላቅ ጸጥታ በመካከላቸው ሆነ። ከዚህም በኋላ ክርስቲያንና ባለ ተስፋ ከፊታቸው ትንሽ ራቅ እንዳሉ ጥቅሙን ፈላጊና ባልንጀሮቹ ወደ ኋላ አፈገፈጉ። የዚያን ጊዜ ክርስቲያን ባልንጀራውን አለው፣ እነዚህ ሰዎች በሰው ፊት ለፍርድ ሊቆሙ ካልቻሉ እንዴት በእግዚአብሔር ፊት ሊቆሙ ይችላሉ? በሸክላ ዕቃ ፊት አፋቸው ከተዘጋ በሚፋጀው እሳት ፊት ሲቆሙስ እንዴት ሊሆን ነው? አሁንም ክርስቲያንና ባለተስፋ ከፊታቸው ተሰወሩ። እረፍት ወደ ተባለም ለምለም ሜዳ እስኪደርሱ ድረስ ሄዱ። ይህንን ሜዳ በደስታ ተሻገሩ። ሜዳው ግን ሰፊ ያልነበረምና ቶሎ ብለው ወደ መጨረሻው ደረሱ። ከሜዳውም ወደ አረብ የተባለች ኮረብታ ነበረች። በእርሷም አንድ የብር ማዕድን ነበር። ይህም በብዙ አገር የማይገኝ ስለሆነ ከዚያ በፊት ብዙ ሰው በዚህ መንገድ ሲሄድ ታሪኩን ለማየት ጎራ ብለው ነበር። ነገር ግን ወደ ጉድጓዱ አፋፍ ቀርበው መሬቱ የተቦረቦረ ስለነበረ ነበረ ተናደና ተመልካቾቹ ሞቱ። አንዳንዶች ግን በጣም ከመጎዳታቸው የተነሳ እስከ ሞታቸው ድረስ አንካሶች ሆነው ቀሩ። ከዚህም በኋላ በሕልሜ ዴማስ ዴማስን ጨዋ ሰው መስሎ ከመንገዱ ጥቂት ፈቀቅ ብሎ በብሩ ማዕድን አጠገብ ቁሞ የሚያልፉትን መጥተው እንዲያዩ ሲጠራቸው አየው። ይህ ሰውዬ ክርስቲያንና ባልንጀራውን፣ እስቲ ቆዩ ወደዚህ ጎራ በሉና አንድ ነገር ላሳያችሁ አላቸው። ክርስቲያን ምን ነገር ነው ስለ እርሱ ብለን መንገዳችንን የምንተወው? ዴማስ ከዚህ አንድ የብር ማዕደን አለ። ከእርሱ መዝገብን ሊያገኙ ብዙዎች ይቆፈራሉ። ስለዚህ እናንተን ብትመጡ በትንሽ ድካም ብዙ ሀብት ታገኛላችሁ። ባለ ተስፋ ሄደን እኒ ክርስቲያን፣ እኔስ አልሄድም። ከዚህ በፊት ስለዚህ ስፍራና በእርሱም ስንቶች ሰዎች እንደጠፉ ጠፉ ሰምቻለሁ። በቀረውም ወደ ጽዮን ለሚሄዱ እንቅፋት ስለሆነባቸው ይህ መዝገብ ለሚፈልጉት ወጥመድ ነው። የዚያን ጊዜ ክርስቲያን ዴማስን እንዲህ ስል ጠራው፣ ይህ ስፍራ የሚያስፈራ አይደለም ወይስ ለብዙዎች ለመንገዳቸው እንቅፋት አልሆነባቸውምኒ? ዴማስ የለም ለማይጠናቀቁበት ነው እንጂ በጣም የሚያስፈራ አይደለም ብሎ መለሰ ይህንን ግን በተናገረ ጊዜ አፈረበት የዚያን ጊዜ ክርስቲያን ባለተስፋን አለው ጸንተን መንገዳችንን እንሄድ እንጂ ከመንገዷ አንድ እርምጃ እንኳን ፈቀቅ አንበል ባለተስፋ ጥቅሙን ፈላጊ ከዚህ ቢደርስ እኛ እንደ ተጠራን እርሱም ቢጠራ ቶሎ ብሎ ለማየት ከመንገዱ እንዲዘነበል እርግጠኛ ነኝ። ክርስቲያን፣ ይህ አያጠራጥርም። የእርሱ ሀሳብ ወደዚያ ነውና በእርሱ ሳይሞት አይቀርም። ዴማስ፣ ወዲህ መታችሁ ልታዩ አትፈርዱምኒ አትፈቅዱምኒ ብሎ እንደገና ጠራቸው። ክርስቲያን የዚያን ጊዜ በቁርጥ እንዲህ ብሎ መለሰለት። ዴማሶይ አንተ ለቀናው ለእግዚአብሔር መንገድ ጠላት ነህ። ስለ ክህደትም ከንጉሡ መሳፍንት ከአንዱ ፍርድህን ተቀብለሃል። ሁለተኛ ጢማቴዎስ አራት አስር። እንግዲህ ለምን ወደዚህ ፍርድ ልታገባ አንትሻለህ ያለዚያ እስከ መንገዱ እንኳ ጥቂት ፈቀቅ ብንል ያለ ጥርጣሪ ወደ ጌታችን ወደ ንጉሡ ጆሮ ይደርስና እኛም በፊቱ በድፍረት እንቆምና የነበረን እናፍራለን። ዴማስ እንደገና ጠራ። ጥቂት ልቆዩም ቢወዱ እርሱም አብሯቸው እንደሚሄድ ከእነሱ ጋር ወገንም እንደሆነ አስታወሳቸው። ክርስቲያን ስምህስ ማን ነው? እኔ እንደ ጠራኸው አይደለምን? ዴማስ አሁን ስሜ ዴማስ ነው። እኔም የአብርሃም ልጅ ነኝ። ክርስቲያን አሁን አውቃለሁ። ጋዝ ቅድማያትህ ነው፣ ይሁዳ አባትህ፣ አንተም የአባቶችን ስራ ትሰራለህ ለሰይጣንም ጥበብ ብቻ ትመላለሳለ። አባት ጌታውን አስያዥ ሆኖ ታንቆ ሞተ። አንተም ከእርሱ የተሻለ ዋጋ አይገባህም። ሁለተኛ ነገሥት አምስት ሀያ እስከ ሀያ ሰባት ማቴዎስ ሀያ ስድስት አስራ አራት አስራ አምስት ሀያ ሰባት ሶስት እስከ አምስት ወደ ንጉሡ በደረስን ጊዜ አካሄድን እንደምንገለብጥብህ ልብ አድርግ። ይህንንም ብለው መንገዳቸውን ቀጠሉ። የዚያን ጊዜ ጥቅሙን ፈላጊና ባልንጀሮቹ ብቅ አሉና ዴማስ ወዲያው ሲጠይቅ ስጠቅሳቸው በፍጥነት ወደ እርሱ ሄዱ። አሁን በጉድጓዳፍ ቆመው ሲመለከቱ ወድቀው እንደሆነ ወይም ወደዚያ ሲቆፍሩ ገብተው እንደሆነ ወይም ከጉድጓዱ በሚወጣው ወላፈን ታፍነው እንደሆነ እርግጠኛውን አላወቀውም። ነገር ግን ከዚያ በኋላ በጽዮን መንገድ ከቶን እንዳልታዩ በእውነት አውቃለሁ። የዚያን ጊዜ ክርስቲያን እንዲህ ስል ዘመረ። የብር ወዳጅ ዴማስ ከጥቅሙን ፈላጊ ጋራ አንድ ናቸው። በሁሉም መከራ ዴማስ ያባብላል፣ ሌላው ይሮጣል ለክፉ። ስለዚህ የዓለም ሀብት ነፍሳቸውን አጠፉ። አንዱም ክፍል ካስተኛው ጉድጓድ ይገባል፣ ከዚያ ቀርቶ ለዘላለም ይጠፋል። አሁንም መናንያን ወደ አንድ ስፍራ እንደ ደረሱ በሕልም ያየው። ከዚያም ከታላቁ ጎዳና አጠገብ አንድ የድሮ ዘመን መታሰቢያ ቆሞ ነበር። እርሱም በማየት እጅግ ተደነቁ። እርሱም አምድ ሆኖ የተለወጠች የሴት ምስል መሰላቸው። አሁንም ከዚያ ቆመው ሲመለከቱ ሳሉ ስለ እነርሱ ምን እንደሚያስቡ አላስተዋሉ። በመጨረሻውም ባለ ተስፋ በአምዱ ጫፍ ላይ ባልታወቁ ፊደላት የተቀረጹ ቃላት አየ እርሱ ግን ያልተማረ ነበረና ጽህፈቱን እንዲተረጉምለት የተማረውን ክርስቲያንን ጠራውና ለመነው። ክርስቲያንም ቀረበና ፊደላትን ገጣጥሞ አነበበ። እሱም እርሱም ይህ ነበር፣ የሎጥን ሚስት አስቧት። ሉቃስ 17 32 እነዚህን ቃላት ለባልንጀራው ካነበበ በኋላ ሁለታቸውም የሎጥን ሚስት ነፍሷን ለማዳን ስትሸሽ በልቧ ምኞት ዞራ ወደ ሶዶም ስትመለከት የተለወጠችበት የጨው ዓምድ መሆኑን ተገነዘቡ ዘፍጥረት አስራ ዘጠኝ ሀያ ስድስት ይህንም የሚያስደንቅ ትዕይንት ለሚከተለው ጨዋታ ምክንያት ሰጣቸው ክርስቲያን አዬ ወንድሜ ወይ ይህንን ነገር በአሁኑ ጊዜ ተመለከትን በመሆናችን እንዴት እድለኞች ነን! የረብ ኮረብታን ለማየት ዴማስ ከመራን በኋላ እንደ መልካም መታሰቢያ ያገኘ ነው። እርሱ እንደ መከረን፣ አንተም አስበኸው እንደ ነበረ ከመንገዱ ፈቀቅ ብንል ኖሮ እንደዚች ሴት ለመንገድ ኃላፊዎች የተግጻጽ ምሳሌ በሆንን ነበር። ባለ ተስፋ እንደዚህ ሰነፍ ስለሆኑ አዝናለሁ። እንደ ሎጥ ምስጣ ለመሆኔ ግን እጅግ ያስደንቀኛል። በእኔና በእርሷ መሃል አጢአት መካከል ልዩነቱ ምንድን ነው? እርሷ ወደ ኋላ ተመለከተች፣ እኔ እጄ ለማየት ምኞት ነበረኝ። እንደዚህ ያለ ሀሳብ በልቤ ስለ ተነሳ እኔ ሊፈር፣ ጸጋው ግን ይክበር። ክርስቲያን በዚህ ባየነው ነገር እናስብ ለወደፊቱም ትምህርት እንደሆንልን እንጠንቀቅ። ይህች ሴት ከአንድ መቅሰፍ ታምልጣለች፣ ከሶዶም ጋርም አልጠፋችም። ነገር ግን እንደምናየው ሌላ መቅሰፍ ታገኛት፣ የጨው አምድ ሆና ቀረች። ባለ ተስፋ በእውነት ለእኛ ማስጠንቀቂያና ምሳሌ ትሆናለች። እርሷ የሰራችውን ኃጢአት እንዳንሰራ ለጥንቃቄ ትሆን። ወይም በዚህ ጥንቃቄ የማይጠነቀቁ የፍርድ ምልክት ይሆንባቸው። እንደዚሁም ቆሬና ዳታን አቤሮንም ከ250 ሰዎች ጋር በኃጢአታቸው የጠፉ ለሌሎች ለተግሣጽና ለምልክት ሆኑ። ዘኍልቍ 16 31 32 26 9 10 ነገር ግን ዴማስና ባልንጀሮቹ ያንን መዝገብ ለማየት ደፍረው ከዚያ በመቆማቸው በጣም ገርሞኛል። ምክንያቱም ይህች ሴት ወደ ኋላ እርሱን ከመመልከት በቀር ሌላ እንዳደረገች ወይ አንድ እርምጃ እንኳ ከመንገድ ፈቀቅ እንዳለች ተጽፎ አናገኝም። ነገር ግን ወደ ጨዋም እንደተለወጠች ይህም የደረሰባት ፍርድ በፊታቸው መቀጣጫ እንደሆነ እነርሱም ካሉባት ሆነው አቅንተው ቢመለከቱ ምስልዋን የግድ ያዩዋታል። ክርስቲያን አሁን በእውነት ያስደንቃል። ልባቸው በኃጢአት እንደ ነደደም ያስረዳል። እኔስ በፈራጁ ፊት የሎሌዎችን ከረጢት የሚሰርቁ ደፋሮች ከማለት በቀር በምን ልመልስላቸው እንደምችል አላውቅ። እግዚአብሔር ለሰዶም ሰዎች ደንገነትን የመሰለች ሀገር በመስጠቱ በጎነቱን እያሳያቸው በአይኑ ፊት ቢበድሉ እጅግ በደለኞች ነበሩ ተብሎ ተጻፈ ዘፍጥረት አስራ ሶስት አስር እስከ አስራ ሶስት ስለዚህም የእግዚአብሔርን ቅናት አብልጦ አነደደ እሳትም ከሰማይ እስኪወርድ ድረስ መቅሰፍት እጅግ በረታባቸው እንዲሁም ምንም መቀጣጫውን በፊታቸው ቢያቆዩላቸው በእግዚአብሔር ፊት ኃጢአት የሚሰሩና እነዴማስን የመሰሉ ሰዎች በእጅግ ታላቅ ፍርድ እንደሚወድቁ የታወቀ ነው። ባለተስፋ ተስፋ በዚህ ስ እውነት ተናገር። ነገር ግን አንተን ይልቁንም እኔ በእንደዚህ ያለ ተግሣጽ ምልክት አለመሆንናችን ምንኛ ታላቅ ምህረት ነው። ስለዚህ እግዚአብሔርን እንድናመሰግን በፍርሃቱም እንድንሄድና ሁል ጊዜ ለውጥን ምስት እንድናስብ እጅግ ያሳስበናል። ከዚህም በኋላ በሕልሜ እንዴት መንገዳቸውን እንደሄዱ ወደ አንድ የአማረ ወንዝ ንጉሥ ዳዊት የእግዚአብሔር ወንዝ ብሎ ወደ ጠራው እንደ ደረሱ አየሁ። ዮሐንስ ግን ጥሩ ፈሳሽ የሕይወት ውሃ ይለዋል። መዝሙር ስልሳ አምስት ዘጠኝ ራእይ ሀያ ሁለት አንድ እስከ ሁለት ሕዝቅኤል 47 1 እስከ 9። መንገዳቸውንም ፍጹም በወንዙ ዳር ነበር። በዚህ ክርስቲያንና ባልንጀራው በታላቅ ደስታ ተንሸራሸሩ፣ ከወንዙ ውሃም ጠጡ። ይህም ውሃ ጣፋጭ ነበረና ለድካማቸው ማደሻ ሆነላቸው። ከዚህም ሌላ በወንዙ ዳር ለዳር ልዩ ልዩ ፍሬ የሚያፈሩ ቅጠላቸውም ለፈውስ የሚሆንና የሚሆን ዛፎች ነበሩ። እነሱም ለመንገደኞች ከመንገድ ብዛት የተነሳ ከሚያገኛቸው ሕመምና መሳቀቅ ከሌላም በሽታ ከሚጠብቃቸው ከቅጠሉና ከፍሬው በሉ፣ ደስም አላቸው። በወንዙም በሁለቱ ወገን እጅግ ያማረ ጽጌረዳ የሞላበት ሁልጊዜም ለምልምል ለምልሞ የሚኖር መስክ ነበር። በዚህ መስክ በእምነት ሊያርፉ ስለቻሉ ገደም ብለው ተኙ። መዝሙር 23 ሁለት ኢሳይያስ 14 30። በነቁም ጊዜ እንደገና ከፍሬው ለቀሙ፣ ከወንዙም ውሃ ጠጡ፣ እንደገናም ተኙ። እንደዚህም እያደረጉ አያሌ ቀኖችን፣ ሌሊቶችን አሳለፉ። በዚህ ጊዜ እንዲህ ሲሉ ዘመሩ። ወንዙ ምንኛ ይፈሳል፣ መናንያንን ያጠራል ለማብረድ፣ ለማጽናት፣ ለእረፍትም፣ በዱር ባለው መስክም ያማሩ ጽገረዳዎች በተዘረጉበት በመዓዛቸው አንድ ጊዜ ኖርንበት። እይ እነዚህን የለመለሙ ዱሮች፣ እይ እነዚህን ያማሩ ፍሬዎች ለብርታታችን ያገኘ ነው። በዚህ ለመኖር ምንኛ ድንቅ ነው። አለሙ ሁሉ ብቅር፣ ይህን ካገኘን አያስፈልግም ሌላ ነገር።